የእናቶች ቀን ዛሬ በምናከብርበት መንገድ ሊከበር የቻለበት መንገድ ለማሰብ ወደ ኋላ አንድ መቶ ዓመታትን ዞር ብለን ታሪክን መመልከት ግድ ይለናል። አና ጃርቪስ የተባለች አሜሪካዊት ሴት የወላጅናቷን ህልፈት ተከትላ ለመጀመሪያ ጊዜ ይፋዊ የሆነ እንቅስቃሴን እንደጀመረች ታሪኳ ይነግረናል። ወላጅናቷ ሴቶች ለመልካም ነገሮች በጋራ መሰባሰብ አለባቸው የሚል ጽኑ እምነት ስለነበራት ይህንን የእናቷን ዓላማ ለማስቀጠል ስትል እንደተነሳችም ትናገራለች። የእናቶች ቀን በተለይ በአሜሪካ በይፋ እንዲከበር የወቅቱ ፕሬዚደንት ውድሮ ዊልሰን በ1914 ዓመተ ምሕረትም ፊርማቸውን እንዲያኖሩ ከፍተኛ ግፊትን አድርጋለች። አና ይቀን ለእናቶች ከበሬታ የሚሰጥበት ፍቅርን የሚቸሩበት ለልጆቻቸው የሚከፍሉትን መስዋዕትነት እውቅና የሚሰጥበት የሚወደሱበት በሚል መንፈስ እንዲከበርም አድርጋለች ከዚያ በፊት በሃይማኖታዊና ባህላዊ መልኩ የእናቶች ቀን ይከበር የነበረ እንደሆነም አፈ ታሪካዊና የጽሑፍ መረጃዎች ያትታሉ። የዘንድሮውንም የእናቶች ቀን በመጪው እሁድ የሚከበር ሲሆን በተለይ ደግሞ በአገር ቤት ያለውን ሁኔታ ከግምት ውስጥ በማስገባት በውጭ የሚኖሩ እናቶች እንዴት ሊያከብሩት ተዘጋጅተዋል ስንል ጠይቀናል። ዶክተር እማየነሽ ስዩም የቪክቶሪያ መንግሥት ከፍተኛ የፖሊሲ አማካሪ ሲኒየር ፖሊሲ አድቫይዘር፣ እንዲሁም የቪክቶሪያ የሴቶች ኅብረት መስራችና ፕሬዝደንት የዘንድሮውን የእናቶች ቀን በአገር ቤት በሚፈጠሩት ግጭቶች ውስጥ ተጋላጭ የሆኑትን እናቶችና ህጻናትን በማሰብ ቀኑን እንደሚያከብሩት ገልጸውልናል። እግዜር ይስጥልኝ ማርቲ። ስለዚህ ጥያቄ እኔ በአሁኑ ወቅት በጣም በውስጤ ያለና ብዙ ኢትዮጵያን እናቶች እዚህም ሆኖ ሀገር ቤት ያሉ የሚመላለስባቸው ትልቅ ነገር እንደሚኖር አስባለን። በአሁኑ ሰዓት ኢትዮጵያ፣ ሀገራችን እናታችን፣ ዋና እናታችን ታማለች። እና ይህም ችግር ከሰላሳ ዓመት በፊት የተቀበረባት ፈንጂ ልጆቿ ተሰብስበን ማምከን ሳንችል ጭራሽ ተጨማሪ ፈንጂ እየቀበን ወገናችን እየተጎዳ ያለ በተከለንበት አጥር ውስጥ አስተሳሰባችን ሁሉ በአጥር ሆኖ ብዙ እናቶች፣ ብዙ ሴት ልጆች፣ ብዙ ደካማ ወገኖቻችን በአሁኑ ሰዓት። ብዙ ችግር ላይ እየኖሩ የብዙ እናቶች እንባ የሚፈስበት ጊዜ ሆኗ እና ይሄ በጣም እጅግ እጅግ በጣም ያማር። እኛ በውጭ ሀገር ያለን ኢትዮጵያዊ ውጭ ሀገር ተቀምጠን አዜ ማይግራንት ስፔሻሊ በዌስተርን ካንትሪስ አገራችን ተብሎ እንደ መብታችን ብዙ መብቶች ተሰጥቶን ብዙ ባለፋንበት ሀገር ተንደላቀን እየኖርን ግን በሀገራችን ለብዙ ዓመታት በተለያዩ ኤሪያዎች የሚኖሩትን ሰዎች አይመለከታቸውም እያልን ከዚህ አስወጣ በለው እያልን የዋህን ህዝባችንን የምናጨራርሰው ትልቁ ህብረተሰብ የሚያሳዝነኝ ውጭ ሀገር የተቀመጠው ህብረተሰብ ነው። በለው ግደለው እየተባለ ብዙ እናቶች ቪክቲም የሆኑበት ማንኛውም እናት የምትባል ሁሉም ክልል ላይ ያለች እናት ዘጠና ዘጠኝ ፐርሰንቱ እናት ብዬ ብናገር የዋሸሁ አይመስለኝም። ምክንያቱም የማንም ልጅ እንድትሞት የምትፈልግ እናት የለችም። ግን ዛሬ በዝቅተኛ አስተሳሰብ አለም ግሎባላይዝ እየሆነች የሰለጠኑት ሀገሮች ወደ ሀገራቸው ማይግራንት እያደረጉ ሴትል እያደረጉ በቴክኖሎጂ እያደጉ እያሉ እኛ ወደ ኋላ እየቀጨጭን በአጥር ውስጥ ራሳችንን አስቀምጠን ለአጥራችን ብቻ በተከለንበት አጥር ብቻ ሁሉ እየጮ ሰውነታችን የጠፋበት ዘመን ሆኗል እና እጅግ እጅግ በጣም ልብ የሚነካ ብዙ እናቶችን ልብ የሚሰብር ዘመን ሆኗል። ከዛም አልፎ በፌስቡክ እና በዩቱብ ከሚወረውሩት ቦምብ ባሻገር የራሳቸው አይበቃ ብለው ዓለም ላይ ያሉትን ሀያላን ኃይሎችን ጉልበት ተጠቅሞ እቺደህ ሀገራችንን እጅዋን ለመጠምዘዝ የሚደረገው ጥረት ይሄ ራሱ በወላጆቻችን አያት ቅድመ አያቶቻችን በጀግንነት ያቆሟትን ሀገር ለመሰባበር ያለው ጥረት ለብዙ እናቶች የሚያሳዝን ነው። ላለፉት ወገኖቻችን ሁሉ በጣም በጣም ታሪክ ተወቃሽ የሚያደርገን ነው። እኔ የኢትዮጵያ ፖለቲካ ትክክለኛ ነው ማለት አይደለም። ግን ኢትዮጵያ የምትለው ሀገራችንና የፖለቲካ መሪዎችን መለጀት ያቃተን እና ለውጭ ሀይሎች አሳልፈን በመስጠት የተመሳሰሉትን ሁኔታዎች እርስ በእርሳችን መነጋገር አቅቶም በተለይ በሰለጠለው ዓለም ፖለቲካ እንዴት እንደሚካሄድ እያየን ያንም የፖለቲካ ትምህርት ወደ ሀገራችን ከማስፈር ይልቅ ጭራሽ ክብሪት ለኳሾች ሆነን ብዙ ህጻናቶችን እናቶችን ደካማዎችን እያስጨረስን ያለ ነው። እኔ የኢትዮጵያ እናት እንባ መቼ እንደሚደርቅ እኔ በጣም ነው እያሳሰበኝ ያለሁት። በደርግ ጊዜ እንደዛ ልጆቿ እየረገፉ የምታለቅ ሰው እናት ናት። ሰላሳ አመት ልጆቿ በተለያየ ሁኔታ ሲያልቁ የምታለቅ ሰው እናት ናት። ይሄ ማዘር ስዴ ሁልጊዜ አገራችንንም ህዝባችንንም የምናስብበት ነው። ከዛም በተጨማሪ ኢትዮጵያ ሀገራችን በጣም እያመማት እየሆነ በጣም እየተሰቃየች እየሆነ ግን ልጆቿ እርስ በርሳችን እየተባለን ለሌላ ለትልቅ ጅብ አሳልፈን እየሰጠናትናት እና እኔ ከሁሉም በላይ አንድ ላይ ተሰብስበን ማንም አገር ተበትኖ ማንም ጤናማ ሆኖ የሚኖር የለም እና ዛሬ ነግበን የሚለውን ሟቹ እናቴ ብትሆን፣ ሟቹ ወንድሜ ቢሆን፣ ሟቹ አባቴ ቢሆን፣ ሟቹ ልጄ ብትሆን የሚለውን አስተሳሰብ እያሰብ ሰብሰብ ብሎ በጥይት ከመወራወርና ሀይበሎ ከማለት በተለይ እኛ ሰላማዊ ሀገር የተቀመጥ ሰዎች ስለ ሀገራችን ትንሽ ብናስብበት ጥሩ ነው እና ዘንድሮ እጅግ እጅግ በጣም በጣም የሚከፋ ዘመን ነው ለብዙ ኢትዮጵያውያን በተለይ ብዙ ትምህርት መውሰድ ሲያቅተንና ለነጭና ለነጭ ለጠንካራ ለሚሉ ሀገሮች እያጎበደድን የምናሳየው እንትን በጣም ሽንፈታችንን የሚያንጸባርቅ ነው የሚመስለኝና ማን ነው ለኢትዮጵያ ተኝቶላት የሚያውቀው? ከዛ ተምረን ሀገራችን ትንሽ የፌስቡክ አክቲቪስት የሚባለው ለትንሽ ጊዜ እንኳን ፓሲቭ ሆነው አገራችንን እንደው ለአንድ ወር እንኳን በናቸው ረፍት ቢሰጡ አጥሩ ነው የሚመስለኝ። እና በዚህ አመት የማዘር ስቤ ሁለመነዬ ሀገሬን ኢትዮጵያ ነበር የሚያስታውሰኝ እና በጣም የሚገርምሽ አንዳንድ አክቲቪሶች ማ ለሜሬጅ ካውንስለር ነው የሚመስሉት። የእናታግባ ይሄን አታድርግ የሚሉት እና ሜሬጅ ራሱ በፍቅር ሆኑ ቀርቶ እና ዛሬ በዓለም ላይ ዶሜስቲክ ቫዮለንስ እየበዛ ያለ ሴቶች ልጆች በክብር የሚወደውን አግብተው ሰላማዊ ኑሮ ይኑሩ ሳይሆን የዘር ምርጫና ሜሬጅ ካውንስለር እየሆኑ መጥተዋል እና አስቂኝ ነው። ብዙ ነገር እኔ እንጃ፣ ሌሎች ሰዎች ቢሰሙት የሚገርም አይነት ነው የሚመስለኝ ማለት እና የሀገሬ ነገር የሀገሬ እናቶች የኢትዮጵያ ሀገራችን ሁኔታ ብዙ ሰዎች በእናት እነስ አናገራቸው ከእኔ የተለየ አመለካከት ያላቸው አይመስለኝም። በእምነቴም ደግሞ ናይንቲ ናይን ፐርሰንት የኢትዮጵያ እናት የማንም ልጅ ይገደልና ይሙት ጀስቲስ በሚጠፋበት ጊዜ የማታዘን አይመስለኝም። በቪክቶሪያ የሴቶች ህብረት በየአመቱ የእናቶችን ቀን ከእናቶች ጋር ያከብራል። በለቱም በማህበረሰብ ውስጥ አስተዋጽኦ ያደረጉ የህብረተሰባችን ክፍሎችንም እውቅና ይሰጣል የዘንድሮውም በተለየ ሁኔታ ወጣቶችን እውቅና ለመስጠት ማስታወቂያዎችን አወጥታችሁ እንደነበረ ይታወሳል የበዓሉ ዝግጅት ምን ይመስላል እንዴት ስ ነው የሚከናወነው የመጪው የእናቶች ቀን በቪክቶሪያ ታንኪዩ ማርቲ በትክክል እኛ የኢትዮጵያ ሴቶች ህብረት ከተቋቋም ጀምሮ ፖዘቲቭ ኢንፍሉንስ በኮሚኒቲያችን ውስጥ ለመጣል በጣም ትልቅ ጥረት እያደረግን ነው። እንደምታውቂው ፓስት ፋይቭ ይርስ ማዘርስ ደይን ሴሌብሬት በማድረግ የእናትነትን ታላቅነት፣ እናትን ቀን ምክንያት በማድረግ ብዙ ነገሮች እናደርጋለን። ህብረተሰባችን አገናኝተን እናዋያለን። በህብረተሰባችን ውስጥ ያሉ ሶሻል እና የሄልስ ሁኔታዎችን ኤክስፐርት እያመጣን እናወያይ ነበር እና በዚህ አመት ትንሽ ለየት የሚያደርገው በኮቪዱ ምክንያት ባለው ሪስትሪክሽን እንደ ልባችን ቬኑ ተከራይተን እንደገና ደግሞ ቅድምም እንደተነጋገር ነው በሀገር ቤት ያለው ሁኔታም ትንሽ ውስጣችንን ስለረበሸው የዘንድሮን ማዘር ስደይ የምናስተላልፈው በኦንላይን ነው። እንደዚያም ቢሆን በጣም ትልቁም ነገሮች ይዘን መጥተናል። ማለትም ወጣት ልጆቻችንን ኢንከሬጅ ለማድረግ የወጣቶች አቺቭመንት አዎርድ አለን። ዚህ ሲል እነሱን አዎርድ እንሰጣለን ለሌሎች ልጆቻችን ምሳሌ ይሆናሉ ኢንከሬጅ ያደርጋሉ ብለን እናስባለን። እና በተጨማሪም የራሳችን ታዋቂ የሆኑ ናቲማን እና ቱባክን ለናት በተመለከተ እንዲያዝናኑ ይገኛሉ። በዙም ቢሆን ያው ያለን ፍቅር ፕሪች እያደረግን ለህብረተሰባችን ለማሳወቅ ነው ፕሮግራማችን። አገርም በተመለከተ ካለው የእርስ በርስ ግጭቱ በተጨማሪ የኮቪድ ነገር እጅግ በጣም አሳሳቢ እየሆነ ነው። የራሴ ፐርሰናል የማውቃቸው ጓደኞቻችን ህይወታቸው እያለፈ ነው እና እና በዚህ መልኩ ምልሽን የሚሰሙ በሀገራችን ያሉ የህብረተሰብ ክፍሎች በኮቪድ ያለውን ነገር ችላ ባይሉትን ጥሩ ነገር ይመስለኛል። እና እና እያንዳንዱ ኢትዮጵያዊ ዜጋ ሌላውን የክፋት መልእክት ከምናስተላልፍ በዚህ መልኩ ቢሰራበት ና ሰው ጥንቃቄ ቢያደርግ የሚለው ሀሳብ በእናንተም ሆነ በሌላው ህብረተሰብ ቢሰራጭ ደስ ይለኛል። በዚህ አጋጣሚ ደግሞ ሌላው ልናገር የምፈልገው ነገር ፕሮግራማችን ያልደረሳችው ሰዎች የዙም ሊንካችን ፌስቡካችን ላይ አለ። ፕሮግራማችን የሚጀምረው ሰብን ፒኤም ነው። ከሰብን ፒኤም እስከ ቴን ፒኤም ነው እና መታችው ያሉትን ፕሮግራማችንን። ሌላም ድንቅ የሆነ ፕሮግራም አለን። ልጆች ምን ይላሉ ስለ እናታቸው የሚል ትንሽ አስቂኝ ፕሮግራም አለ። ልጆች ትንንሽ ልጆችን ቪዲዮ ሪከርድ አድርገን ቪዲዮውን እዚያ ፕሮግራም ላይ ሎንች እናደርግ ያለን መጥተን እስቲ ፍቅርን እንኳን ለመስበክ ሞክር አብረን ሆነ እናቶችን በተመለከተ እና ያለን ዝግጅት ይህን የሚመስል፣ ለማርቲ አመሰግናለሁ። ዶክተር እማየነሽ ስዩም የቪክቶሪያ መንግስት ከፍተኛ የፖሊሲ አማካሪ ሲኒየር ፖሊሲ አድቫይዘር እንዲሁም የቪክቶሪያ የሴቶች ህብረት መስራችና ፕሬዝደንት ለእርሶና በመላው ዓለም ለሚገኙ ለእናቶች ሁሉ እንኳን ለእናቶች ቀን አደረሳችሁ እንላለን። ከኤስቢኤስ ራዲዮ የአማርኛው ቋንቋ ዝግጅት ክፍል በድጋሚ እናመሰግናለን። ማርቲ፣ እኔም በጣም አመሰግናለሁ። ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን።